ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የተመድ ሰብአዊ መብቶች ኮሚሽን ያስከፊው ሰሜን ኢትዮጵያ ግጭት ሰለባዎች ፍትሕን ተነፍገው እንዳይቀሩ ሲል ለዓለም አቀፉ ማኅበረሰብ ጥሪ ያቀረበ። አውስትራሊያውያን እስራኤልን ለቀው እየወጡ ነው። አልማዝ አያና የዴልሂ ግማሽ ማራቶን አሸናፊ ሆነች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የተባበሩት መንግስታት ሰብዓዊ መብቶች ምክር ቤት 54ተኛው ጉባኤ የኢትዮጵያ ጉዳይ ሰብዓዊ መብቶች ጥሰቶችን ምርመራ እንዳይቀጥል በተደረገበት ወቅት የመጨረሻ ሪፖርቱን ይፋ አድርጓል። ኖቬምበር 3 2020 የተቀሰቀሰውን የሰሜን ኢትዮጵያን ጦርነት ተከትሎ ኢትዮጵያን ጉዳዮች ተመልካች ኮሚሽን ዲሴምበር 2021 በመስኩ ተጠባቢ ናቸው በተባሉ ባለሙያዎች እንዲመራ የተመሠረተ አካል ነው። ኮሚሽኑ ምንም እንኳ ምርመራውን እንዳይቀጥል በተባበሩት መንግስታት አባል አገራት ድጋፍ እጦት ሳቢያ ውክልናው የታደሰለት ባይሆንም ምርመራውን መቀጠሉ በጣም አስፈላጊ ነው። ይህ የወርሳ አሻራ ሪፖርት ኢትዮጵያ ውስጥ በወንጀል ተጠያቂ ያለመሆንን ለመፋለም አጋዥ ዝርዝር ምንጮችን ያቀፈ ይሆናል ሲሉ የኮሚሽኑ ተጠባቢ ስቲቨን ራዘር ተናግረዋል። የኮሚሽኑ ሪፖርት በሁሉም ተፋላሚዎች ትግራይ፣ አማራ፣ አፋርና ኦሮሚያ ክልሎች ውስጥ ተፈጽመዋል ሲል ጣት የጠቆመባቸውን የጦርና ሰብአዊ ወንጀሎች አካቶ ይዟል። ለዓለም አቀፉ ማኅበረሰብም ያስከፊው ግጭት ሰለባዎች ፍትሕን ተነፍገው እንዳይቀሩ ሲል ጥሪ አቅርቧል። በኢትዮጵያ መንግሥት በኩል ግና የተመድ ሰብአዊ መብቶች ባለሙያዎች ኮሚሽን ኢትዮጵያን አስመልክቶ ያወጣውን መግለጫ እንደማትቀበለው በመንግስታቱ ድርጅት ቋሚ መልእክተኛው አማካይነት ባወጣው መግለጫ አስታውቋል። ኢትዮጵያ መንግስት በመግለጫው ላይ በኢትዮጵያ የሰብአዊ መብቶች ጥሰት አለ በሚል ኮሚሽኑ በቦታው ላይ ተገኝቶ በመረጃ የተደገፈና ከትክክለኛ የመረጃ ምንጭ መረጃ ሳይጠቀም ያወጣው ሪፖርት ኃላፊነት የጎደለው በመሆኑ ኢትዮጵያ አትቀበለውም ሲል የተቃርኖ አቋሙን ገልጧል። የአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ ሁለት መቶ ሃምሳ አውስትራሊያውያን በአንድ የግልና ሁለት የአየር ኃይል አውሮፕላኖች ተሳፍረው ዱባይ ማረፋቸውን ዛሬ አስታወቁም። ሚኒስትር ዎንግ ጋዛ የሚገኙ አውስትራሊያውያንም ለማጓጓዝ ጥረት ይደረገ መሆኑን ሲገልጡ በአሁኑ ወቅት ከጋዛ እርዳታን እየጠየቁ ያሉትን ለማገዝ እየሰራን ነው። ይህ በጣሙን አዋኪ ሁኔታ ነው። በጣሙን አስፈሪ ሁኔታ ነው። ዩናይትድ ስቴትስ ግብፅና እስራኤልን ጨምሮ ከዓለም አቀፍ ሽርካዎቻችን ጋር ሆነን የአውስትራሊያውያን ደህንነት ተጠብቆ እንዲወጡ እየሰራን ነው። እንደሚታወቀው የጋዛ ሁኔታ በጣሙን አዋኪ ነው ብለዋል። የተፈጥሮ አካባቢ ሚኒስትር ታንያ ፕሊበርስ የነባር ዜጎች ህዝበ ውሳኔ የድል መነሳት አስባቦች ምን እንደሆኑ ለማወቅ የፌዴራል መንግሥቱ ምርመራ እንደሚያካሄድ ገለጡ። 60 ፐርሰንት ያህል አውስትራሊያውያን ሕዝበ ውሳኔውን አይሁን ሲሉ ድጋፋቸውን ነፍከዋል። ሚኒስትሯ ይህንኑ አስመልክተው ለቻናል 7 ሲናገሩ በጣሙን ቅር የሚያሰኝ ውጤት ነው። የሁለትዮሽ መንገድ የለውም ጥያቄው አለይ ተብሏል። ይሁንና አያሌ አውስትራሊያውያን ክፍተትን ለማጥበብ በጎ ፈቃድ አላቸው። ወደፊት የሚያራምድንን ገንቢ መንገድ መፈለግ አለብን ብለዋል። በዴልሂ ግማሽ ማራቶን አትሌት አልማዝ አያና ትናንት እሁድ ጥቅምት ሦስት ድል ተቀራጅታለች። አልማዝ የህንዱን ዴልሂ ግማሽ ማራቶን የሩጫ ውድድር አጠናቃ ለአንደኝነት የበቃችው አንድ ሰዓት 7 ደቂቃ ከ59 ሰከንድ በሆነ ውጤት ነው። የኬንያና ኡጋንዳ አትሌቶች ሁለተኛና ሦስተኛ ደረጃን ይዘው ውድድራቸውን ጨርሰዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 59 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 62 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር ከ25 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 27። አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 7፣ ከፍተኛ 22 ሜልበርን በከፊል ደመናማ ይሆናል ዝቅተኛ 9 ከፍተኛ 17። ሆባርት ፀሐማ ይሆናል ዝቅተኛ 5 ከፍተኛ 21። ካምብራ በአብዛኛው ፀሐማ ሆኖ ይላል ዝቅተኛ 2 ከፍተኛ 19። ሲድኒ ብራ ይሆናል ዝቅተኛ 12 ከፍተኛ 20። ብሪስበን ፀሐማ ሆኖ ይላል ዝቅተኛ 18 ከፍተኛ 27። ዳርዊን በአብዛኛው ፀሐማ ሆኖ ይላል ዝቅተኛ 24 ከፍተኛ ሰላሳ አምስት አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 23። ዜናዎቹን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የተመድ ሰብአዊ መብቶች ኮሚሽን ያስከፊው ሰሜን ኢትዮጵያ ግጭት ሰለባዎች ፍትሕን ተነፍገው እንዳይቀሩ ሲል ለዓለም አቀፉ ማኅበረሰብ ጥሪ ያቀረበ፣ አውስትራሊያውያን እስራኤልን ለቀው እየወጡ ነው፣ አልማዝ አያና የዴልሂ ግማሽ ማራቶን አሸናፊ የሆነች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።